it's up. የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በኢንተርኔት አምደኞቹ በነ ሶሊያና ሽመልስና በአቃቤ ሕግ መካከል ባለው ክርክር ላይ ዛሬም ብይን ለመስጠት እንዳልቻለ አስታውቋል። ለዚህ ምክንያቱ በመዝገቡ ውስጥ አቃቤ ሕግ አቅርቧቸዋል የተባሉት ማስረጃዎች ተሟልተው አለመገኘታቸው እንደሆነም ተመልክቷል። መልስ ሰጪዎቹ የብይኑ መጓተት ጉዳት እንዳደረሰባቸው በመግለጽ አቤት ብለዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን አድርሶናል። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት በተከሳሾች የኢንተርኔት አምደኞቹ በሶልያና ሽመልስ፣ በፈቃዱ ኃይሉ፣ ናትናኤል አበራ፣ አጥናፉ ብርሃኔና አቤል ዋበላና በከሳሽ ፌዴራል አቃቢ ሕግ መካከል በነበረው ክርክር ላይ የሰጠውን ውሳኔ በመቃወም አቃቢ ሕግ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት ብሏል። ፍርድ ቤቱም ሁለቱንም ወገኖች አከራክሯል። የሁለቱን ወገኖች ክርክር ሰምቶ ብይን ይሰጣል ተብሎ ሲጠበቅ የቆየው ይሄው ችሎት ዛሬ ይፋ እንዳደረገው ከስር ፍርድ ቤት በመጣው መዝገብ ውስጥ አቃቤ ሕግ ያቀረባቸው ማስረጃዎች ተሟልተው አልቀረቡም። ፍርድ ቤቱ ደግሞ ትክክለኛ ብይን ለመስጠት ማስረጃዎቹን ማግኘት አለበት ብሏል። የፌዴራል አቃቤ ሕግ ያቀረባቸው ማስረጃዎችም እንዲቀርቡ ትዕዛዝ መስጠቱን ፍርድ ቤቱ ገልጿል። አቃቤ ሕግ በበኩሉ ማስረጃዎቹን በሙሉ ለበታች ፍርድ ቤት ማቅረቡን ለችሎቱ ገልጿል። ፍርድ ቤቱ በበኩሉ በእንዲህ ያሉ ትልልቅ ጉዳዮች ማስረጃዎችና ሌሎች የመዝገቡ ይዘቶች ተነጣጥረው ሊቀመጡ ስለሚችሉ ሰነዶቹ ተፈልገው እንዲቀርቡ ትዕዛዝ መስጠቱን ገልጿል። መልስ ሰጪዎቹ በበኩላቸው በጉዳዩ ይሰጣል የተባለው ብይን በመጓተቱ ምክንያት የደረሰባቸውን ጉዳት በተመለከተ አቤቱታቸውን ለፍርድ ቤቱ አቅርበው ነበረ። ከችሎት ውጭ መልስ ሰጪዎችን በመወከል አቤቱታውን ያቀረበው በፈቃዱ ኃይሉ ያቀረቡትን አቤቱታ ይዘት ለጋዜጠኞች አብራርቶ ነበረ። እንግዲህ አልተገኙም የተባሉት ሰነዶች ውስጥ አንዱ የተጠቀሰው ሲዲ ነው፣ በተደጋጋሚ ሲጠቀስ የነበረው ማለት ነው። እና የመጀመሪያው አቤቱታዬም እሱ ላይ ነው። አራታችን እዚህ ሀገር ያለ ነው። መልስ ሰጪዎች በሙሉ ሲዲ ማስረጃ አልቀረበብንም። ና ሲዲ ማስረጃ የቀረበው ሶሊያና ሽመልስ ላይ ነው። እሷ ደግሞ በሌለችበት ነው መልስ እንድትሰጥ የሚጠበቀው። ስለዚህ እኛን በማይመለከት ነገር ነው እየተጓተት የሚል ነው የመጀመሪያው እና ሁለተኛው ደግሞ የመንቀሳቀስ መብታችን ተገድቧል። ለምሳሌ የአራታችን ማለት ነው እና በስራ ጉዳይ የምንንቀሳቀስባቸው ሁኔታዎች ይኖራሉ እና መጓተቱ ወይም አፋጣኝ ብይን አለማግኘታችን እያቃወሰን እንደሆነ ነው። ሶስተኛው ደግሞ የኔን የግል ነው የሚመለከተው። በተመሳሳይ ፋይል እኔ ከፍተኛ ፍርድ ቤት እየተከላከልኩ ነበር ተከላካይ እየጨርሼ ብይን ያላገኘሁት ፋይሉ ወደ ከፍተኛ ወደዚህ ወደ ጠቅላይ ፍርድ ቤት ተልኳል በሚል ነው እሱ። ስለዚህ ይህንኛው አልቆ ወደዛ ካልተመለሰ ያንኛውን ብይን አላገኝም። ስለዚህ ፍርድ ቤት መመላለሱ ራሱ እያወከኝ እንደሆነ ነው። ሶስቱን ነው ያቀረብኩት ቅሬታ። ፍርድ ቤቱ በመጨረሻ ለጥር 19 ቀን 2009 ዓመተ ምህረት ተለዋጅ ቀጠሮ ሰጥቷል። በዚህ ጉዳይ ላይ ይግባኝ ሰሚ ችሎቱ ማከራከር ከጀመረ ወዲህ የዛሬው ለ49 ጊዜ መቀጠሩ ሲሆን ለውሳኔ ከተቀጠረ ወዲህ ቢያንስ ለአምስት ጊዜ ያህል ባለጉዳዮቹ ቀጠሮ ተሰጥቷቸዋል። የፌዴራሉ አቃቤ ሕግ የዛሬ ሁለት ዓመት ገደማ የኢንተርኔት አምረኞቹ የሽብር ወንጀል ፈጽመዋል ሲል ክስ መስርቶባቸው ሁለቱም ወገኖች ሲከራከሩ ቆይተው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት አራቱን ከተከሰሱበት ወንጀል በነፃ ሲያሰናብታቸው አንዱን ማለትም በፈቃዱ ኃይሉ በሌላ መደበኛ የወንጀል ሕግ እንዲከላከል ውሳኔ መስጠቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ